ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 19 2016 ዓ ም ስርጭታችን ጀመረ። የኢትዮጵያ ፓርላማ በመሬት መንሸራተት አደጋ ለሞቱ ሰዎች ብሔራዊ የሐዘን ቀን አውጇል። ይህ በእንዲህ እያለ በደቡብ ምዕራብ ኢትዮጵያ ረቡዕ ሌሊት በደረሰ ሌላ የመሬት መንሸራተት አደጋ ስድስት ሰዎች መሞታቸው ተሰምቷል። ሐምሌ 17 ቀን ለ18 ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት በተከሰተው ናዳ አባት ሁለት ህጻናት ህይወታቸው ሲያልፍ አንድ አንድ መቶ አርባ ስምንት አባወራዎች ከነ ቤተሰቦቻቸው የተፈናቀሉበት ሁኔታ አለ የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኢንስፔክተር ደጀኔ አሰፋን ነው ቀደም ብለን የሰማናቸው ዝርዝሩ ጉዳይ በአብይ ርዕስ ዘገባችን ይሰማል ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ አብራኝ የምታመሻው ብርሃን ናት። ዋና አዘጋጃችን ደግሞ ቆንጅት ታየ፣ የማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል። ጤና ስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሶቹን፣ ኦባማና ባለቤታቸው ሚሼል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሀሪስ ድጋፋቸውን ሰጡ። ደቡብ አፍሪቃ በድብቅ ወታደራዊ ሥልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አለች። ከባድ ዝናብ የፓሪሱን የኦሎምፒክ መክፈቻ ሥነ ሥርዓት እንዳያደበዝዝ አስግተዋል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ኦባማና ባለቤታቸው ሚሸል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሀሪስ ድጋፋቸውን ሰጥተዋል። የቀድሞ ፕሬዚዳንት ባራክ ኦባማና የቀድሞዋ ቀዳማዊት እመቤት ሚሸል ሚሼል ኦባማ ካማላ ሀሪስ ቀጣዩዋ ዩናይት ስቴትስ ፕሬዚዳንት ለመሆን ለያዙት የምረጡ ዘመቻ የሚጠበቅ ነገር ግን ወሳኝ የተባለ ድጋፋቸውን ነው የሰጡት። በዲሞክራቲክ ፓርቲያቸው አባላት ዘንድ ከፍተኛ ተሰሚነትና ተቀባይነት ያላቸው ኦባማና ባለቤታቸው ሚሼል ኦባማ በዛሬው ዕለት ለምክትል ፕሬዚዳንቷ የሰጡት ይህ ድጋፋቸው ይፋ የተደረገው በጋራ ያደረጉት የስልክ ጥሪ በታየበት የቪዲዮ ምልክት አማካኝነት ነው። የድጋፍ ዜና የተሰማው ታዲያ ፕሬዚዳንት ጆ ባይደን ከሪፐብሊካን እጩና የቀድሞ ተፎካካሪያቸው ትራምፕ ጋር ያደርጉት የነበረውን የዳግም ምርጫ ዘመቻቸውን በማቋረጥ ድጋፋቸውን ለምክትል ፕሬዚዳንታቸው ሰጥተው መውጣታቸውን ተከትሎ የፓርቲያቸው እጩ እንደሚሆኑ ለሚጠበቁት ሀሪስ የሚሰጠው ድጋፍ እየጎላ በመጣበት በአሁኑ ወቅት ነው። በዩናይት ስቴትስ ታሪክ በመጀመሪያው ጥቁር ፕሬዚዳንትና በመጀመሪያዋ ጥቁር ቀዳማዊት እመቤት እንዲሁም በምክትል ፕሬዚዳንትነት በማገልገል ላይ ባሉት የመጀመሪያዋ የእስያና የጥቁር ዝርያ ያላቸው ሴት መካከል ያለውን ወዳጅነትና የተጋሩትን ታሪካዊ ገጽታ ምስስል የሚያሳይ ይሆናልም ተብሏል። በቪዲዮ ምስሉም ሚሼልና ኔ የደወል ነው ለሚያደርጉት የምርጫ ዘመቻ ያለንን ድጋፍ ስንሰጥ ያደረብንን ልባዊ ኩራት ለመግለጽና እርስዎ በምርጫው አሸንፈው ወደ ዋይት ሀውስ እንዲገቡ የተቻለን ሁሉ ለማድረግ መፈለጋችንን ለመግለጽ ነው ሲሉ ኦባማ ለሀሪስ ሲናገሩ ይታያሉ። እህቴ ካማላን ኮሪቼ ብሻለው ሳልል ይህን ስልክ መደወል አልችልም፣ ያሉት ሚሼል ኦባማን በበኩላቸው ታሪካዊ መሆኑም እሙን ነው ብለዋል። ደቡብ አፍሪቃ በድብቅ ወታደራዊ ስልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አውላለች። የደቡብ አፍሪቃ ፖሊስ በሀገሪቱ ሰሜናዊ አካባቢ ከሚገኝ ምስጢራዊ ወታደራዊ ካምፕ ውስጥ ስልጠና ሲወስዱ የተገኙ ያላቸውን ዘጠና አምስት ሊቢያውያን በቁጥጥር ስር መዋሉን አመልክቷል። ከጆሃንስበርግ በስተ ሰሜን ምስራቅ 360 ኪሎ ሜትሮች ርቀት ላይ የሚገኘውን ፓሙ ማላንጋ ክፍለ ግዛት ውስጥ ያለ ዋይት ሪቨር የተባለ አካባቢ የሚገኝ የእርሻ ቦታ ላይ ያለ ይህን ወታደራዊ ማሰልጠኛ ካምፕ ወርሮ ሰዎቹን ማሰሩን ፖሊስ ለአሶሺዬትድ ፕሬስ ዘግበዋል። የደቡብ አፍሪካ የብሔራዊ ፖሊስ ሰራዊት ቃል አቀባይ አትሌንዳ ማቴ ዛሬ በኤክስ ገጽ ላይ ባወጡት መግለጫ ሊቢያውያኑ ደቡብ አፍሪካ የገቡት የደህንነት ጥበቃ ስልጠና ለማግኘት የትምህርት ቪዛ ተቀብለው መሆኑን እንደ ተናገሩም አመልክተዋል። ሆኖም እየወሰዱ ያሉት ወታደራዊ ስልጠና መሆኑን ፖሊስ ተከታትሎ ደርሶበታል ነው ያሉት። ኒውዝ ሩም አፍሪካ የተሰኘው ቴሌቪዥን ሰዎቹ የተያዙባቸውን ወታደራዊ ካምፕ የመሰሉ አረንጓዴ ድንኳኖች ያሉበት ምስል ማሳየቱንም አሶሽትድ ፕሬስ ጨምሮ አመልክቷል። የፓሪሱ ኦሎምፒክ ተከፈተ። ከባድ ዝናብ የኦሎምፒክ መክፈቻ ስነ ስርአቱን እንዳያደበዝዝ ግን አስግቷል። የዘንድሮ የፓሪስ ኦሎምፒክ መጀመሪያ በዝናም የታጀበ ይሆናልም ነው የተባለው። በፈረንሳዩ የሜትሮሎጂካል አገልግሎት ሜቲዮ ፍራንስ ትንበያ መሰረት የመክፈቻ ስነ ስርዓቱ ምሽቱን የፓሪሱን የሴን ወንዝ ተከትሎ ካለ ስፍራ በሚካሄድበት ሰዓት ዝናሙ ዘለግ ብሎ መውረዱን እንደሚቀጥል ነው ትንበያው ያመለከተው። ይሁን እንጂ ከሶስት ሰዓታት በላይ የሚዘልቀው የመክፈቻ ትርኢት በተያዘለት የጊዜ ሰሌዳ መሰረት እንዲጀምር ተደርጓል። ከቀትር በኋላውን ደመና ከባብዶት የዋለው የፓሪስ ሰማይ መጠነኛ ካፊያም አልተለየውም ነበር። በበጎ ጎን የታየው ሌላ ገጽታው ታዲያ የአካባቢውን ሙቀት መጠን በአንጻሩ ምሽቱን ሞቅ እንዳለ እንደሚቀጥል መገመቱ ነው። ክብራትና ክብራን አድማጭ፣ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰአቱን ያለም ዜና ነው። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ በሰው አልባ አውሮፕላን ከተፈጸመ ድርጊት ጋር በተያያዘ ቅሌት ከስራ ታግደዋል። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ ቤቭ ፕሪትስማን በሰው አልባ አውሮፕላን ከተፈጸመ የስለላ ድርጊት ጋር በተያያዘ ቅሌት ነው ከስራ ታግደው ለኦሎምፒክ ውድድሩም ወደ ፓሪስ ከሚሄደው ቡድናቸው እንዲወገዱ የተደረጉት ከአጠቃላይ ስነ ስርዓት መጓደል ጋር የተዛመደ የሥነ ምግባር ጉድለት ያሉት መኖር ያለ መኖሩን ለማረጋገጥ የሚያስችል ምርመራ እያካሄዱ መሆናቸውን የገለጹት የካናዳ እግር ኳስ ዋና ስራ አስፈጻሚና ዋና ጸሐፊ ኬቪን ብሉ ሲያስረዱም በካናዳ የሴቶች ቡድን ውስጥ ያሉ ተጫዋቾች በፓሪስ ኦሎምፒክ በምንም አይነት የስነ ምግባር ጉድለት የታየባቸው ድርጊቶች ውስጥ አልተሳተፉም ብለዋል። ብሎ አክለውም ፕሪትስማን ከቡድኑ ጋር ወደፊት ሊኖራቸው የሚችለውን ግንኙነት ሙሉ በሙሉ ከግምገማው በሚገኝ ውጤት የሚወሰን ነው ብለዋል። ምድሪቱ ግለቷ ከመጠን በላይ እየጨመረና ለሁላችንም አደገኛ ሁኔታ እየተፈጠረ ነው አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ። አለማችን ከጊዜ ወደ ጊዜ ግለቷ እየጨመረና ሁኔታው ሁላችንንም በይበልጥ ለአደጋ ተጋላጭ እያደረገ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናገሩ። በምድሪቱ የአየር ግለት የተነሳ በየዓመቱ ቁጥራቸው ወደ ግማሽ ሚሊዮን የሚጠጋ ሰዎች ለሕልፈት እንደሚዳረጉ የገለጡት የመንግስታቱ ድርጅት ዋና ጸሐፊ ለአየር ግለቱ መባባስ ምክንያቱ ከቅሪተ አካል የሚገኝ የነዳጅ ወይም የኃይል ምንጭ መሆኑንም አመልክተዋል። አክለውም ለሚሊዮኖች የተቆጠሩ ሰዎች በዓለም ዙሪያ ከ50 ዲግሪ ሴንቲግሬድ በላይ ለሆነና ገዳይ ያሉት የአየር ግለት እየተጋለጡ መሆናቸውንም ተናግረዋል። ባለፈው እሁድ በዓለም ዙሪያ ከአሁን ቀደም ከታየ ሁሉ የላቀ የአየር ግለት መጠን ከተዘገበ በኋላ በማግስቱ ሰኞ ከዚያ የባሰ ንዳድ ታይቷል። ሙቀቱ ከእለት ወደ ዕለት በተከታታይ እየተባባሰ ሲሆን ያለፉት ተከታታይ አስራ ሶስት ወራት ከምንጊዜውም የከፋ የአየር ግለት የተመዘገበባቸው እንደነበሩ ተመራማሪዎች አመልክተዋል። የከተሞች ሙቀት አጠቃላይ አማካይ የዓለም የአየር ግለት የበለጠ መሆኑንም ጠቁመዋል። እንደ አውሮፓውያን የቀን አቆጣጠር በያዝ ነው የ2024 በአስከፊ ንዳድ ሳቢያ አበያ ህንድ ና የአፍሪቃ ሳህል አካባቢ ሀገሮች ቁጥሩ የበዛ ህዝብ ለህልፈት መዳረጉ ተዘግቧል። ባለፈው ወር ሳውዲ አረቢያ ውስጥ 1300 የሀጅ ተጓዦች መሞታቸው ሲታወቅ፣ በቅርቡም አውሮፓ፣ ዩናይት ስቴትስ ና እስያ ውስጥ ከፍተኛ ሙቀት ተዘግቧል። በዓለም የጤና ድርጅት ና በዓለም የሜትሮሎጂ ድርጅት መሰረት በ ሰባት ሀገሮች ውስጥ ያለው ከአየር ግለት ጋር ተያያዥ ጤና አደጋ ማስጠንቀቂያ ስርዓት ቢሻሻል በየአመቱ ቁጥሩ 100 ሺህ የሚጠጋ ህዝብ ሕይወት ለማትረፍ እንደሚቻል መናገራቸውን ዋና ጸሐፊ ጉቴሬሽ አመልክተዋል ክብራትና ክብራን ለሰአቱ የዓለም ዜናዎች የተመደበ ክፍለ ጊዜ ስለ ያበቃ መልካም ምሽት በ19፣ 25ና በ31 ሜትር ባንድ አጭር ሙገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ቪኒውስ ካም እንዲሁም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ቀዳሚው መሰናዶ የዕለቱ አብይ ርዕስ ጉዳይ ይሻገር። የኢትዮጵያ የሕዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ላጡ ግኖች የሦስት ቀናት ብሔራዊ ሀዘን አውጇል በምክር ቤቱ አፈ ጉባኤ ስም ዛሬ አረብ የወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ ም ጀምሮ ለሶስት ቀናት በአደጋው ህይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቋል። በተያያዘ ዜና በከፋና በቤንች ሸኮ ዞኖች ከትናንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ሕፃናትን ጨምሮ ስድስት ሰዎች መሞታቸውን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ቢሮ አስታውቋል። የሀሰው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። የሕዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ ጎዝድ ቀበሌ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች የሚታሰቡበት የሶስት ቀናት ብሔራዊ ሐዘን እንዲታወጅ መወሰኑን ዛሬ አርብ ባወጣው መግለጫ አስታውቋል። በምክር ቤቱ አፈ ጉባኤ በአቶ ታገሰ ጫፎ ስም በወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ ም ጀምሮም ለሶስት ቀናት በአደጋው ህይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑ ተገልጿል። አደጋው ምክር ቤቱ በእረፍት ላይ እያለ የተከሰተ መሆኑን መግለጫው አመልክቶም ብሔራዊ የሐዘን ቀንና የአገሪቱ ሰንደቅ ዓላማ ዝቅ ብሎ የሚውለበለብበት ሁኔታ በአፈ ጉባኤው እንደሚወሰን በሰንደቅ ዓላማው አዋጅ ቁጥር 863 ህዝባር 2006 አንቀጽ 2 ላይ መደንገጉን አመልክቷል። በተያያዘ ዜና በደቡብ ምዕራብ ኢትዮጵያ ክልል በከፋና በበንች ሸኮ ዞኖች ከትናንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራትስ አደጋ ሁለት ህጻናትን ጨምሮ ስድስት ሰዎች መሞታቸውን የክልሉ ፖሊስ ኮሚሽንና የክልሉም የኮሚኒኬሽን ቢሮ አስታውቀዋል። ከትናንት በስቲያ ረቡዕ ሐምሌ 17 ቀን 2016 ዓ ም ለሐሙስ አጥቢያ ሌሊት ከስምንት ሰዓት በኋላ በክልሉ ከፋ ዞን በተከሰተ የመሬት መንሸራትስ አደጋ የሰዎች ህይወት ማለፉን የክልሉም የፖሊስ ኮሚሽን የህዝብ ግንኙነት ዲሬክተር ኢንስፔክተር ደጀን አሰፋም በስልክ ለአሜሪካ ድምፅ ገልጸዋል። ኢንስፔክተር ደጀነ በአደጋው የተፈናቀሉ ነዋሪዎች ስለመኖራቸውና ተጨማሪ ጉዳት እንዳይከሰት በመስጋት መቶ አርባ ስምንት አባ ወራዎች አካባቢውን እንዲለቁ መደረጉን ማስታውቀዋል። እዚሁም አደጋ የደረሰው በከፋ ዞን ቤቻ ወረዳ ሞዲዮ ጎንቦራ ቀበሌ ቁጥር ሶስት መንደር ተብሎ በሚጠራበት ሐምሌ አስራ ሰባት ቀን ለአስራ ስምንት አጥበ ከሌሊቱ ስምንት ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት ሰተው ናዳ አባት ሁለት ህጻናትና ህይወታቸው ሲያልፍ አንድ የልጆቹ እና ከባድ አካል ጉዳት ደርሶባት ቦንጋ ገብረ ጻዲቅ ሻዎ ሆስፒታል በሕክምና ላይ የምትገኝ ሲሆን ሌሎች የአንድ መቶ አርባ ስምንት አባወራዎች ከነቤተሰቦቻቸው የተፈናቀሉበት ሁኔታ አለ። እዚህ ላይም የቤት እንስሳት ሻማሳ የነበረው እንሰት፣ ኮሮሪማ፣ ቡና የተለያዩ ማሳው ላይ ጉዳት የደረሰበት ሁኔታ አለ። በተመሳሳይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በንች ሸኮ ዞን ሰሜን በንች ወረዳ በተከሰተው የመሬት መሰንጠቅና መናድ አደጋም ጉዳት መድረሱን ኢንስፔክተር ደጀነ ተናግረዋል። ሰሜን ቤንች ወረዳን እና ደቡብ ቤንችን የሚያገናኙ መንገድ የመሰንጠቅ አደጋ ደርሶበታል። ወደ ሁለት መቶ ስምንት የሚጠጉ ማህበረሰብ ክፍሎች ከዚሁም ተፈናግሮ በትምህርት ቤቶች አካባቢ እንዲጠለሉ የተደረገ የሚያስከትለበት በዚሁ ዞን ከሐምሌ አስራ አምስት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት አንስቶም በጉራ ፈርዳ ወረዳ በተከታታይ እየጣለ ያለውን ከባድ ዝናብ ተከትሎም በተከሰተ ተመሳሳይ አደጋ የሶስት ሰዎች ህይወት ማለፉና በንብረት ላይ ጉዳት መደርሱን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ አስታውቋል። አስክሬናቸውም እስካሁን እየተፈለገ መሆኑንም አመልክቷል። በወረዳው በኮመታ ቀበሌ እየጣለ ባለው ከባድ ዝናብ ሳቢያ ሶስት ሄክታር መሬት የሚሆን ደን በናዳው ምክንያት መውደሙንም ገልጿል። ካለፈው ሳምንት ሐምሌ አስራ አራት ቀን 2016 ዓ ም ጀምሮ የጎፋ ዞን ገዘ ጎፋ ወረዳን ጨምሮ በደቡባዊ የኢትዮጵያ አካባቢዎች በጥቂት ቀናት ውስጥ በመቶዎች የሚቆጠሩ ሰዎችን ሕይወት የተቀጠፈ የመሬት መንሸራተት አደጋዎች ተከስተዋል። አደጋዎችን በተመለከተ የአሜሪካ ድምፅ ያነጋገራቸው በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምንድስና ባለሙያ ወገኔ ታለልኝ የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ለናዳ የተጋለጡ ናቸው ብሏል። አጠቃላይ የኢትዮጵያ መልካምድር ካየን ሜዳማ አለ፣ ተራራማዎች አሉ እና ስምጥ ሸለቆ እና በተለያየ የተራራማ አካባቢ ነው የሚሸፈነው። እና ያ መልክዓ ምድር ልዩነት ለመሬት መንሸራተት ምክንያት ይሆናል። እና ደቡባዊ ክፍል አሁን ለምን በዛ? ሌላው የዝናብ መጠኑ ወደ ደቡብ ከፍተኛ የዝናብ መጠን አለ። ክረምቱ ቀደም ብሎ ነው የገባው፣ አሁንም እየቀጠለ ነው። እና ይሄ አንዱ ምክንያት ነው። አደጋዎቹ ከመልካምድራዊ ገጽታ ጋር ተያያዘም የመሬት አጠቃቀም ችግርን እንዲሁም ከባድ ዝናብን ተከትለውም የሚከሰቱ መሆናቸውን ባለሙያው ወገን ያስረድተዋል። ምንድን ነው ይሄ ከመሬት አጠቃቀሙ አሁን ለኢንፍራስትራክቸር፣ ለተለያዩ ለመንገድ ስራዎች ስንጠቀም ተራራን ይቆርጣሉ። መንገዶች ሲያልፍ ያ ተራራ ሲያልፍ ተዳፋትነቱ የበለጠ ደግፎች ይዞት የነበረውን ከስር የደገፈውን ድጋፍ እያነሳዋል እና ያ ድጋፉ ሲያጣ የመንሸራተት እድሉ ይጨምራል። ሌላው ሰዎች የህዝብ ቁጥር እየጨመረ ነው። የመሬቱ አነስተኛ ነው። ተራራማ አካባቢ ሰዎች ተራራውን ነው የሚጠቀሙት ለተለያየ የእርሻ ምርት ለመጨመር ያ ምናልባት በላዩ ላይ የነበረውን እጽዋቶችን የማንሳት የበለጠ ተጋላጭ ያደርገዋል። ለእርሻ ሲባል፣ ለተለያየ እንቅስቃሴ ዛፎችን መቁረጥ፣ ደግፎት ይዞት የነበረውን ነገር ማሳጣት፣ ድጋፉን ማሳጣት፣ ሌላኛው አንዱ የመሬት አጠቃቀም ላይ የተያያዘ ነው። ስለመፍትሄ የጠየቁት ባለሙያው መፍትሄው አካባቢው ላይ የተጋላጭነት ካርታዎችን መስራት እዛ አካባቢ ስንት ሰው ነው የሚኖረው? ስንት ሰው ነው ተጋላጭ የሚለውን በእንግሊዝኛው ዞኔሽን ማፕ ወይም ደግሞ የተጋላጭነት እዛ አካባቢ ምን ያህል ሰው ነው የሚጋለጠው? የትኛው አካባቢ ነው ለዚህ ተጋላጭ የሆነው አካባቢ የሚለውን የአካባቢውን የተጋላጭነት ልየታ መስራት ነው። ከዛ በኋላ ግን ሰዎች ብዙ ተጋላጭ ከሆኑ ያንን አካባቢ በተወሰነ ጊዜ ለምንም አይነት ጥቅም እንዳይውል ማድረግ ወደ ተለያዩ ቦታዎችን ሰዎችን ማንሳት አንደኛው መፍትሄ ነው። በጥቂት ቀናት ውስጥ ተከታትሎ በደረሱት የመሬት መንሸራት አደጋዎች በመቶዎች የሚቆጠሩ ነዋሪዎች ሕይወት አልፏል። የቀሪ ቤተሰቦቻቸውም ኑሮ ተመሳቅሏል። ትላንት አራተኛ ቀኑን ባስቆጠረው በጎፋ ዞን ገዛ ጎፋ ወረዳም በአደጋው ብቻ እስካሁን ሁለት መቶ ሃምሳ ሰባት ሰዎች መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩም ዩኤንኦቻ ትናንት ባወጣው መግለጫ ገልጾም የሟቾች ቁጥርም እስከ አምስት መቶ ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አብይ ረስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከራያ አላማጣ ወረዳና የአላማጣ ከተማ ተፈናቅለው በመቀለ ከተማ ተጠልለው የቆዩ ከ17 ሺ በላይ ነዋሪዎች ወደ ቀያቸው መመለሳቸውን ያስታውቀው የትግራይ ደቡባዊ ዞን አስተዳደር የመጨረሻዎቹ ተመላሾች በዛሬ ዕለት መግባታቸውን ገልጸዋል። የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ለአሜሪካ ድምፅ በሰጡት አስተያየት ካሁን በኋላ ተፈናቃዮችን መልሶ የማቋቋሙ ሂደት ትኩረት ሊሰጠው እንደሚገባ ተናግረዋል። ላለፉት 21 ወራት ከቤተሰቦቻቸው ተለያይተው በችግር ውስጥ እንደነበሩ ያስታወሱት ተፈናቃዮችም ወደ ቀያቸው መመለሳቸው እንዳስተሰሳቸው ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይዘዋል። የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸው አዋሳኞች መካከል ከሆኑት የራያ አላማጣ ወረዳና አላማጣ ከተማ በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው በመኮኔ ማይጨው እና መቀለ የመጠለያ ማዕከል የቆዩ ከ አስራ ሰባት ሺህ በላይ ሰዎች ወደ ቀያቸው መመለሳቸውን የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብት ኪሮስ ለአሜሪካ ድምጽ ገልጸዋል። ይህ የተመላሾች አሃዝ የትግራይ ክልል ጊዜያዊ አስተዳደር ባስተባበረው ሂደት በይፋ የተመለሱ ተፈናቃዮች ብዛት መሆኑን የተናገሩት አቶ ሀብት ኪሮስ ከራያ አላማጣና አካባቢው የተመዘገቡት ተፈናቃዮች ጠቅላላ ቁጥር ከሰማኒያ ሁለት ሺህ በላይ እንደሆኑና ቀሪዎቹ ተፈናቃዮች በራሳቸው መንገድ የተመለሱና እየተመለሱ ያሉ ናቸው ብለዋል። በይፋ ተፈናቃይ ወደ ቤቱ መመለስ እንደሚችል የሚያበስር ይፋዊ የሆነ ተፈናቃይ የመመለስ ስነ ስርዓት የጊዜያዊ አስተዳደሩ አካላትና የፌዴራል መንግስቱ አንድ ላይ ሆነን ወደ አላማጣና ራያ አላማጣ ወደ ራቅ ወዳሉት አካባቢዎች እንዲመለሱ አድርገናል። በዚህም በአንድ ቀን ብቻ አስራ አምስት ሺህ ሰባት የሚሆን ተፈናቃዮች ወደ እነዚህ ቦታዎች እንዲመለሱ አድርገናል። ከማይጨውም እንደዚሁ ከአንድ ስምንት መቶ እስከ ሁለት ሺህ የሚሆኑ መልሰናል። ዛሬ ደግሞ ከሶስት መቶ የሚሆን ተፈናቃይ ከመቀሌ እየወጣ ነው ያለው። በድምር ከአስራ ሰባት ሺህ በላይ የሚሆን ተፈናቃይ በመንግስት ሞቢላይዝ በማድረግ ወደ የአካባቢያቸው እንዲንቀሳቀሱና ወደ ቀያቸው እንዲገቡ ተደርጓል። ዛሬ ሐሙስ ከተመለሱት ተፈናቃዮች አንዱ የሆኑት አቶ ንጉስ ትኩየ በመቀለ ማይልሃም የተፈናቃዮች ማዕከል ለሀያ አንድ ወራት መቆየታቸውን ገልጸዋል። ከቀያቸውና ከቤተሰቦቻቸው ተለይተው አስቸጋሪ ጊዜ ማሳለፋቸውን አቶ ንጉስ አውስተው በዛሬ ዕለት ወደ ቀያቸው እየተመለሱ በመሆናቸው መደሰታቸው ተናግረዋል። ስንፈናቀል ግን በብሔራችን የተፈናቀል ነው። መፈናቀሉ ሁለት ጊዜ መፈጠር ማለት ነው። ቤትህና ሁሉ ነገሮች ትተህ መንከራተቱ ራሱ የነበረህን ስራ ጥለህ እዚህ በየበረንዳው ላይ ቁጭ ብለህ ዝም ብለህ ስትውል በጣም ይሰማሃል። ግን አሁን ግን ወደ ሀገራችን ስንመለስ ግን ያው እነዛ ወንድሞቻችን ጋር ተመሳስለን አብረን መኖር ነው የምንፈልገው። ሰላም ነው የምንፈልገው ከሰላም በላይ ምንም የሚመጣው ነገር የለም። ተስማምተን መኖር ነው የምንፈልገው። ሌላው ተመላሽ ተፈናቃይ አቶ ጸጋይ ዮሐንስ ቤተሰቦች ጋር አይኖርክበት ሰው በማህበረሰቡ ጋር ተቀላቅለ ይኖርክበት እያደግክበት ይኖርክበት ሀገር መልቀቅ ማለት ከባድ ስሜት ነው የሚፈጥርበት። በጣም ችግር ነው። ምንም ወደ ማታውቀው ቦታ ላይ መኖር ይከብዳል። ናፍቆቱም አለ። ኑሮውም በጣም ከባድ ነው። በአሁኑ ሰዓት ያለ ስራ ያለ ምንም ድጎማ መኖር በጣም ከባድ ነው። ያሳልፍ ነው። አሁን ስንመለስ እንግዲህ ከማህበረሰባችን ከህዝባችን ጋር ተቀላቅለን ያለምንም ልዩነት ተስማምተን እንድንኖር ተስፋ አደርጋለሁ። በትግራይ ክልል ጊዜያዊ አስተዳደር በኩል በዛሬው ዕለት ወደ ራያ አላማጣና አካባቢው በይፋ የተመለሱ ተፈናቃዮች የመጨረሻዎቹ እንደሆኑ የደቡባዊ ዞን አስተዳደር አቶ ሀፍቱ አስታውቀዋል። አቶ ሀፍቱ ከአሁን በኋላ ወደ ራያ አካባቢ የትግራይ ተፈናቃዮች መንግስት የሚመልሰው እንደማይኖር ጠቅሰው የመልሶ ማቋቋም ተግባር ከፍተኛ ትኩረት እንደሚሻ አመልክተዋል። ከተመላሾቹ አንዱ ተፈናቃይ አቶ ጸጋይ ዮሐንስ ቀያችን ለሁሉም ይበቃል ካሉ በኋላ መንግስት ሰላምን ሊያሰፍንና ሁሉንም በእኩልነት መመልከት እንደሚገባው ተናግረዋል። ህዝቦች ልዩነት የላቸውም። ተዋደው ተፋቅረውና ተስማምተው የሚኖሩ ናቸው። አንዱ ከአንዱ በምንም መንገድ ሊለያ አይችልም። በብሔር በብሔር በምናምን ልዩነት የሚባል አይታወቅም። ማለት ጦርነት የሚፈጥሩት ራሳቸው ናቸው። በጦርነቱ ምክንያት የሚጎዳው ግን ህዝቡ ነው በዛም በዚህም ነው የሚሞተው። ህዝብ ቀላል አይደለም ማለት ነው። የወደመው ንብረት፣ የሚጠፋ ህይወት በጣም ከባድ ነው። ከባድ ጊዜን አሳልፈናል። ስለዚህ እዚ ላይ ሊያበቃ ይገባል። የራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሎ አበራ በበኩላቸው ባለፈው ሳምንት ለአሜሪካ ድምፅ በሰጡት አስተያየት የትግራይ ክልል በተፈናቃይ ስም እየመለሳቸው ያሉት የህወሀት ታጣቂዎች ናቸው ሲሉ አመላለሱን መቃወማቸው ይታወሳል። በአብዛኛው የራያ አላማጣ አካባቢዎች የህወሀት ታጣቂዎች አሉ በማለት የሚከሱት አቶ ኃይሎ አበራ በተፈናቃይ ስም ሰዎች መመለስ የተጀመረው ታጣቂዎቹ ከአካባቢው ሳይለቁ ነው ሲሉ ድርጊቱን ተችተዋል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍት ኪሮስ በምላሹ የተፈናቃዮቹ አመላለስ ከፌዴራል መንግስት ጋር በመነጋገር የተፈጸመ እንዳላስረድተው ከጦርነቱ በፊት የታጠቁ እንደሆኑ የገለጿቸው ነዋሪው የሚጠብቁ ናቸው ያሏቸው ተፈናቃይ ሚሊሻዎችም ወደ ቀያቸው የመመለስ መብታቸው አላቸው ሲሉ ክሱን ተከላክለዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙልጌታን አመሰግናለሁ። በመቀጠል ደግሞ ገብረ ሚካኤል ከምዕራብ ጎንደር በምዕራብ ጎንደር ይኖሩ የነበሩ ስደተኞችን የጸጥታ ዋስትና ወዳለባቸው ስፍራዎች ስለማዘዋወሩ ሂደት የሚያተኩረውን ዘገባ ያሰማናል። በአማራ ክልል በምዕራብ ጎንደር ዞን ከሚገኙት የአውላላና የኮመር መጠለያዎች ስደተኞችን ወደ አዲሱ የአፍጥጥ መጠለያ ማዛዋወር የተጀመረው ከሳምንት በፊት እንደነበር ስደተኞች ለአሜሪካ ድምፅ ተናግረዋል። በምዕራብ ጎንደር ዞን የተሻለ የጸጥታ ይዞታ እንዳለው በተገለጸው ቦታ ላይ የተቋቋመው አዲሱ የአፍጥጥ መጠለያ እስካሁን በሺዎች የሚቆጠሩ ስደተኞች እንደገቡበትም መጠለያው የሚገኝበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምፅ አስታውቀዋል። ስደተኞችን በተመለከተ አሁንም እያጓጓዙ ነው የምንገኘው። እስካሁን ወደ አንድ ሺህ አምስት መቶ ስደተኞች ወደ አፍጥጥ ሳይት ገብተዋል። የጸጥታ ችግር አለባቸው ከሚባሉት የአውላላና የኩመር መጠለያዎች ስደተኞችን ወደ አፍጥጥ መጠለያ የማዛወሩ ስራ መቀጠሉን የተናገሩት የወረዳው አስተዳዳሪ በመጠለያው ቀሪ የመሰረተ ልማት ሥራዎችንም የማሟላት ተግባራት እየተከናወኑ ናቸው ብለዋል። እንግዲህ በተቻለ መጠን እዛ አፍጥጥ ሳይት ላይ የተለያዩ መንገድ ስራዎች እየሰራን ነው ያለነውን ጎኖ በጎን በላይ መንገድ ወደ ሳይቱ የሚያስገባ ጭቃ ቦታማ ስለሆነ ማሽን ተከራይቶ እያሰሩት ላይ ያሉት አሁን አሁን በቅርብ ቀን በእርግጠኝነት ሙሉ በሙሉ መንገዱ ተጠናቆ አብዛኛውን ነገር የሚያልቅበት ሁኔታ ነው ያለው። ትላንት ሐሙስ ሐምሌ 18 ቀን 2016 ዓ ም የስደተኞቹን መዛወር በማስመልከት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ውሳኔውን በበጎ እንደሚመለከተው ገልጿል። በአውላላና በኩመር መጠለያዎች የሚኖሩ ስደተኞች ቀደም ሲል ልዩ ልዩ ችግሮች ሲያጋጥሟቸው እንደነበር ተቋሙ ማረጋገጡን በኮሚሽኑ የተፈናቃዮች የፍልሰተኞችና የስደተኞች መብቶች ጉዳይ የሥራ ክፍል ዲሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ አስረድተዋል። በተለያየ ጊዜ ክትትሎችን ስናከናወን ቆይተናል። የሁለቱ መጠለያ ጣቢያዎች የሚገኙ ስደተኞች የከፍተኛ የሆነ የደህንነት ስጋቶች እንዳሉባቸው ኮሚሽኑ በተለያየ ጊዜ ባገኛቸው መረጃዎች ያመላክታሉ። በአውላላ እና በኩመር መጠለያዎች የጸጥታና የአገልግሎት መጓደል ችግሮች ገጥመውናል ብለው ከመጠለያዎቹ በመውጣት ላለፉት ሰማንያ ቀናት ኑሯቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ግን ወደ አዲሱ መጠለያ መዛውር እንደማይፈልጉ ከዚህ ቀደም ለአሜሪካ ድምፅ አስታውቀዋል። አቶ ደሳሌ ሞገስ በበኩላቸው ስደተኞቹ ያሉበት ሁኔታ አደገኛ ስለሆነ ወደ አፍጥጥ መጠለያ እንዲዛወሩ እያግባባናቸው ነው ብለዋል። በሀገር ሽማግሌ እያናገርናቸው ነው ያለነው አካልም ባለበት ቁጭ ብለን እዚህ ቦታ መነሳት መቻል እንዳለባቸው እየተነጋገርን ነው ያለነው። እንግዲህ በዛ ደረጃ ላይ ነው ያለነው። ዩኤንኤችሲአርም በቀደመው መግለጫው መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞች ወደ አዲሱ የመጠለያ ጣቢያ ለመዛወር እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብሏል። ስደተኞቹ የኢትዮጵያን የስደተኞች አስተዳደር ሕግና አሰራር አክብረው ወደ አፍጥጥ መጠለያ እንዲገቡም ጠይቀዋል። ወደ አዲሱ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በዚህ ሳምንት ብዙ ስደተኞች ከቀደሙት የአውላላና የኩመር መጠለያዎች ወደ አፍጥጥ መሄዳቸውን አስታውቆ የመጠለያው ጸጥታ የተሻለ እንደሆነም ተናግረዋል። እዚህ በጣም አሪፍ ነው። በጣም በጣም ማታ ኢንኮርክ በፊት አልነበርም። አሁን ግን ዝም ብሎ ነው የምትተኛው አሪፍ ነው የሚለው በጣም በጣም በስክሪስቱ በጣም አሪፍ ነው እዛ የነበረው ሰው በጣም ነው ልዩነቱ። በጣም ራሱ ነው የሚገልጸው ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባዋ እንጉዳይ መስቀሌ በበኩላቸው የስደተኞቹን ደህንነት ለመጠበቅ ወደ አዲሱ መጠለያ የማዛወሩን ተግባር አድንቀው አሁንም መንግሥት በሁሉም መጠለያዎች የጸጥታ ይዞታውን እንዲያጠናክር ጠይቀዋል። የኢትዮጵያ መንግስት በተለይ ደግሞ የመጠለያ ጣቢያዎችን ደህንነት እንዲሁም ደግሞ የጸጥታ ስጋት የሌሉበት መሆኑን የማረጋገጥ ኃላፊነት አስታውሰን፣ የመጠለያ ጣቢያዎቹ አካባቢ የጸጥታ ኃይሎችን በማጠናከር የስደተኞችን የደህንነትና ጸጥታ ሁኔታ እንዲያረጋግጥ ጥሪ አቅርበናል። ዓለም አቀፉ የስደተኞች ተቋም ዩኤንኤችሲአር በመተማ ወረዳ ውስጥ የተቋቋመው አፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ እንዳለው ጠቁሞ 12500 ስደተኞችን እንዲህ ተደርጎ መዘጋጀቱን አመልክተዋል። በኩመርና በአውላላ መጠለያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደዚሁ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት ዕቅድ እንዳለውም አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ አፍሪካዊቷ ሀገር ማላዊ እናቀናለን። የተባበሩት መንግሥታት ድርጅት የቅርብ ጊዜያ ተሐዛዊ መረጃዎች እንዳመለከቱት በማላዊ ከ15 በመቶ በላይ የሚሆኑ ዕድሜያቸው ከ18 ዓመት በታች የሆኑ ሕፃናት ወላጅ አልባ ናቸው። ይህ በከፊል በኤችአይቪና ኤድስ የሚሞቱ ሰዎች ቁጥር ከፍተኛ በመሆኑ ሲሆን ዞኢ ፋውንዴሽን የተባለ ቡድን ለአደጋ ለተጋለጡ ለነኚህ ህጻናት መጪ እጣ መቃናት የታለመ ጥረት ይዘዋል። ቺምባቡዌ ፓዳታ ማላዊው ሊሎንግዌ ከሚገኘው የንዶንዲ መንደር ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል። ዞኢ በማላዊ ንንዶዳ መንደር ያለ ከመቶ በላይ ወላጅ አልባ ህጻናትና ሌሎች ለአደጋ ተጋላጭ የሆኑ ህጻናትን አስጠልሎ በመርዳት ላይ የሚገኝ ተቋም ነው። የ28 ዓመቷ ምምርት ተሟኒ ችሊንጋ ከመደበኛ ስራዋ ባሻገር ህጻናትን ለመርዳት በማሰብ በሴት ልጇ ስም የሰየመችውን ድርጅት አቋቋመች። በርካታ ማደሪያ የሌላቸው ወላጅ አልባ ህጻናት የገጠማቸውን ችግር በማየት ነው ተቋሙን ያቋቋምኩት። በአጭሩም እነሱን ለመንከባከብና ፍላጎታቸውን ለማሟላት የታለመ ነው። ችሊንካ አያይዛም ተቋሙ ሕፃናቱ በኋለኛው የህይወት ዘመናቸው ለስኬት እንዲበቁ የሚያስፈልጓቸውን ነገሮች በመስጠት የሚያግዛቸው መሆኑን ታስረዳለች። ትምህርት፣ ምግብ፣ መጠለያ እንዲሁም መንፈሳቸውን የሚያበረታ እገዛ ብሎም እንደ እርሻ፣ የልብስ ስፌት፣ አናጺነትን የመሳሰሉ ሌሎች ሙያዎች እና ስልጠናዎችንም በመስጠት ላይ እንገኛለን። እንደ ኒዩማ ባንዳ ያሉ አገልግሎት ይሰጣሉ። አብዛኞቹ እነዚህ ተማሪዎች ከዚህ ቀደም ትምህርት ቤት የመሄድ እድል ያላገኙ በመሆናቸው በዚህ እድል ተጠቃሚ ለመሆን ችለዋል። አብዛኞቹም የጎዳና ተዳዳሪ ህጻናት በመሆናቸው ለትምህርት ቤት የሚያውሉት ገንዘብ የሚያገኙበት መንገድ የላቸውም። በመሆኑም ይሄ ጥረት ግዙፍ አዎንታዊ ተጽዕኖ ሊያሳድር ችሏል። እናም አብዛኞቹ አሁን ወደ ትምህርት ቤት መሄድ ችለዋል። የ14 ዓመቷ ታዳጊ ጁዲት ዲዞንዚ በወላጅ አልባ ህጻናት ማቆያ ውስጥ ከሚገኙት ልጆች አንዷ ስትሆን ተቋሙ በሕይወቷ ወሳኝ ለውጥ ማምጣቱን ትናገራለች። መጀመሪያ የማርፍበት ቦታ አልነበረኝም፣ የሚንከባከበኝም አልነበረም። እናም ቴምዋንን ሳገኝ ሕይወቴ በእጅጉ ተለወጠ። ለትምህርት ቤት የሚያስፈልገኝን ክፍያ ትከፍልልኛለች። ለኑሮ የሚያስፈልጉኝን በርካታ ነገሮችም ታሟላልኛለች። እንደ ማዳሊቶች ድሙ ባይሎ ያሉ የህጻናት መብት ተሟጋቾችን በበኩላቸው ተቋሙ የሚሰራውን ስራ አደግፈው ነገር ግን መንግስትም በፊናው እዚህ ውስጥ ሊጫወት የሚገባው ሚና አለ ይላሉ። ጥያቄው ዘላቂ መፍትሄ የማምጣት ጉዳይ ነው። ምክንያቱም እነዚህ መፍትሄ ለማምጣት የሚያግዙ ጥረቶች ዘላቂ መሆናቸውን የሚያረጋግጡ መመሪያዎች መስጠት ያለበት መንግስት በመሆኑ ነው። የትኛውም ድርጅት ይህንን ለማድረግ ከወሰንና በመጨረሻው የመዘጋት እጣ ከገጠመውም በመንግስትም ሆነ በአጠቃላይ በሀገሪቱ ላይ ችግር ሊፈጥር ይችላል። በማላዊ የሚገኙ አብዛኞቹ የህፃናት ማሳደጊያዎች የመንግስት እገዛ የሚሰጣቸው የግል ተቋማት ናቸው። እናም እንደ መንግስቱ ገለጣ የወላጅ አልባ ህጻናት ተንከባካቢ ተቋማቱን ስራ ከፍ ባለ ደረጃ ነው የሚመዝ ናቸው። ጀስቲን ሃሜራ የህፃናት ጉዳዮች መስሪያ ቤት ምክትል ዲሬክተር ናቸው። እንዲህ አይነት ህጻናትን የሚንከባከቡ ተቋማት የሚያስፈልጋቸውን የማህበራዊ ጉዳይ ሰራተኛ በመቅጠር ሚኒስቴሩ አብዛኛውን ጊዜ ህጻናትን ለመንከባከብና ጥበቃ ለማድረግ የተሰማሩ ተቋማት እንዲኖራቸው የሚጠይቀውን ተግባር በቀላሉ መወጣት ይቻላቸዋል። ሽሊንጋ በበኩሏ እርሷን የመሰሉ በማላዊ ወላጅ አልባ ህጻናት የወደፊት ብሩህ ተስፋ ላይ የሚሰሩ ተቋማትና ወጥኖች በርክተው ማየት እንደምትመኝ ተናግራለች። አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ በጠፍር ምርምር ትምህርት መርሃግብር ስለተመረቁ ኢትዮጵያውያን ወጣቶች ይነግረናል። በዩናይትድ ስቴትሱ ኤርስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋም ትብብር የተዘጋጀ የጠፍር ምርምር መርሃግብር የተሳተፉ አፍሪካውያን ወጣቶች በቅርቡ ተመርቀዋል። ፓዝዌይ ቱ ስፔስ የሚል መጠሪያ ልዩ መርሃ ግብር የመጀመሪያዎቹን ተማሪዎች ማስመረቁን አስመልክታ ቪኪ ስታርክ የላከችውን ዘገባ ቆንጅታየ ታስደምጠናለች። ከኢትዮጵያ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ ሶስት መቶ የሚሆኑ ተማሪዎች ፓትዌይ ቱ ስፔስ የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሀሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት መርሃ ግብር በመካፈሌ ኩራት ይሰማኛል ብለዋል። ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያ እና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል። በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጡት የቦይንግ የአፍሪካ ስራ አስኪያጅ ወደፊትም ይኸው አሰራር እንደሚቀጥል አመልክተዋል። በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅጉ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብር ማሳተፍ በጣም አስፈላጊ ነው። ሕሊና ሙሉጌታ እና ሌሎቹም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ከአሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ህሊና ሙልጌታ፣ ነገር ግን እንደዚህኛው የወደድኩት የለም። ምክንያቱም በዚህ ፕሮግራም በንድፈ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎቹም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ ሶስት ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑ እና ናይጀሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህፃር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ፣ የምህንድስናና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔትም አማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ከአሜሪካ ድምጽ የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ወደ መቀሌ ይወስድናል። ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በትግራይ ክልል እንደተስፋፋ ከተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት ሶስት ወራት ብቻ ከ482 ጉዳቶች በላይ የህክምና አገልግሎቱ መስጠቱን የአይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። ብዙዎቹ ዝርፊያዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከትና በስለት በሞጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስን የሕክምና ቁሳቁሶችና የባለሙያዎች ቁጥር ላይ ጫና መፍጠሩን አመልክተዋል። የመቀሌው ዘጋቢያችን አለም ፍስሐ የዚህን ጉዳይ ዝርዝር ይዟል። በትግራይ ክልል ከሰሜን ኢትዮጵያው ጦርነት በኋላ ተስፋፍተዋል ከተባሉት የወንጀል ተግባራት አንዱ ከሆነው የዝርፊያ ድርጊት ጋራ በተጋናኘ በሰዎች ላይ በሚፈጸሙ ጥቃቶች በየቀኑ ከአራት እስከ አምስት ስለሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቅላ አይደር ስፔሻላይዝድ ሪፌራል ሆስፒታል አስታወቀ። የሆስፒታሉ የህዝብ ግንኙነት አስተባባሪ አቶ ብርሃነ ገብረ ሚካኤል ባለፉት ሶስት ወራት ብቻ አራት መቶ ሰማንያ ሁለት የዝርፊያ ጥቃት ተጎጂዎች ማስተናገዳቸውን ለአሜሪካ ድምፅ ተናግረዋል ጉዳት የደረሰባቸው ናቸው ወገኖች። አያይዘን ደግሞ በኢመርጀንሲው የሶስት ወር ሪፖርትን ስናይ ነበርና የሚያዝያ ወር በወንድና በሴት ብለን የያዝነው ወንድ 160፣ ሴት 23፣ በአጠቃላይ 183። የግንቦት ወር ደግሞ ወንድ 115፣ ሴት 21 በአጠቃላይ 136፣ ሰኔ ወር ወንድ 138፣ ሴት 25፣ ድምር 63፣ አጠቃላይ ወንድ 413፣ ሴት 69፣ በአጠቃላይ 482 ሰዎች የጉዳት ሰለባ ሆኖ በአይደር እንደታከሙ ያመላክታል። ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የሕዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የሕክምና እርዳታ የተደረገላቸው የሕብረተሰብ ክፍሎች በእድሜ በመከፋፈል አስረድተዋል። ስለዚህ የነዚህን እንትን ስናይ በእድሜ ከዘጠኝ ጀምሮ እስከ ሰባ ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከ27 እስከ 30 ያለውን እድሜ ነው የሚይዙት። የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል። ጉዳቱ ቀላል ከባድ የሚለውን በእንትኑ አንለየውም። ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወዲያ ወደ ኦዋር ይገባሉ። ሌሎቹ ወደ የለው የሚለውን ደህና አንድ ቀን ወይም በሰዓት አታክመው የሚወጡበት ይለያሉ በእንትን ግን አለየ ነው። በቁጥር አለን ያዘውም የሚጠቀሙበት፣ በድንጋይ ተመተው የሚመጡ አሉ፣ በስለታማ ነገር ተመተው የሚመጡ አሉ፣ ተወግተው የሚመጡ አሉ፣ እንዲሁም በብረት ነክ እና አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሌሊት 7 ሰዓት 6 ሰዓት የሚመጣሉ። ኪድ ተካ በአይደር ሪፈራል ሆስፒታል የሕክምና ማዕከል እገዛ እየተደረገላቸው ካገኘዋቸው ወጣት ታካሚዎች አንድ ነው። እዛ ያሳለፍኩ እኔ እዛ እራት ሲበላ በልቼ እዛ ወደ ሱቁ ሲሄድ ሁለት ሰዓት ነው። እዛ ሄድኩት እዛ መንገድ ተጋኝተን እዛ ነው ማን ሲለኝ ኢነ ኪድ እዛ ነው በድንጋይ መተነ ሄደው ሁለቱ ሰው የነበሩት እዛ በድንጋይ መቶን እዛ ወደቁት ከሀያ ደቂቀባል በቃ ከዛ ወደ ህክምና ሰዎች በሰላም ሰርቶ ምግባት እየተቸገሩ መሆናቸውን ይታወቃል። ያሉት የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነት ነጋሲ በበኩላቸው የዝርፊያ ወንጀል አሁኑም አሳሳቢ መሆኑን ይቀበላሉ። ናይ ኢንፎርሜሽን ረኪኩሞ ዘለኹም ካ ሕክምና ማእኸላትስ ምንም ተጋኒኑ ዝብል እምነት ሰብሉ አግኝታቸው ያላቸው መረጃ ምንም ተጋንዋል የሚል እምነት የለኝም፣ እንደ ፖሊስ። ምክንያቱም በቁጥር ላይ አይደለን ማትኮር ያለብን ቁጥር ሳህን በቃ ወንጀሉ አለ። ቅድም የገለጥኩት መደባደብ፣ ስርቆት፣ የግድያ ምኮር አለ። ይህም በብዛት የሚፈጸም በወጣቶች የሚደርስ ነው። በ18 እስከ 30 አካባቢ ዕድሜ ያሉ ነው። ሆኖም በ2014 ዓ ም ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማኅበረሰቡ ላይ የሚደረጉ ጥቃቶች መጠን እየቀነሰ መምጣቱንና መሻሻል መታየቱን ኮማንደር አንድነት ይናገራሉ። ካብቲ ናይ መጀመርያ ዝነበረ ሁነታት 2014 ዝነበረ ከመጀመርያ 2014 ዓ ም የ2015 ዓ ም ከ2015 ዓ ም ደግሞ የ2016 የነበረ ሁኔታ እየተቀያየረ መጥተዋል። አሁን እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው። በሞተኛ ሲታይ 45 ወደ 46 ከሞቶ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ። ቀጥሎ ሀንግ የምንለው አለ። አልፎ አልፎም የመግደል ምኮራ የሚደረግ አለ። ስለዚህ እዚህ ያለ ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17 ነጥብ 1 ፐርሰንት ካለፈው ሶስት ወር ሲታይ ለውጥ አለ። በየጊዜው እየተባረከተ መጥተዋል የተባለውን የዝርፊያ ጥቃት መንስኤ አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ መልመላ ፍትሐዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልልትነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀለ ከተማ ፖሊስ አዛዥ ኮማንደር አንድነትን ለእርስዎ የችጉር መበራከት መነሻ ምንድን ነው ይላሉ በሚል ጠይቅያቸው ተከታዩን ምላሽ ሰጥተዋል። እወት ሓደ ነገር ዝበሃል ዝግባኦ አንድ ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህም አሁን የሆነ ነገር ማለት የትዕግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋነኛው ግን እኛ ባለመስራታችን የሚፈጠር ነው። ፖሊሱ በስነ ምግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የሚመራው መቀለ ከተማ እንዴት መቆጣጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይደር ስፔሻላይዝድ ሪፌራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃነ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታሉ በሚመጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውስን የህክምና ቁሳቁሶች እና ባለሙያዎች ላይ አሉታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝ እና ለሚወልድ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል። ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳቱ የሚደርሰው በተናጠልም የሚመጡ አሉ። በቡድን የሚመጡ አሉ። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛ ናክምን እኛ ናክምን የሚል እንትን ጫናም ስለሚያደርጉ ሰራተኛው ላይ ጫና ይፈጥራል። መድኃኒትም እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። አርባ ፐርሰንት ግሉኮስ የሚለውን ጨምሮ ኤመርጀንሲ ላይ የሉም። ሌላ ሌላ ታካሚ በማከም ይልቅ እነሱም ጊዜም ይሻማሉ ቦታም እንደዚሁ ጥበት አለው። የኤመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በዓላት ሲሆን ደግሞ እንደዚሁ ቁጥር በዛ ቁጥር ነው የሚመጡት ስለዚህ

እንደ ጸጥታ ተቀናጅተን እንደ አንድ ግብረ ኃይል መንግስት አውቀው የምንሠራው ስራ አለ። የተለያዩ ልጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራሱ መንግስት የሚመራው ስራዎች እየሰራን ነው ያለ ነው። በዋናነት ለመቀለ ከተማ ፖሊስ ነው የሚመለከተው። የሚያግዙን አካላት አሉ። ከእነሱ ጋር ተራራተን የማጣራት ሂደት አስፈላጊ የሆነ በመገኘቱ እያጣራን ነው። አጣርተን በጨረሽን ጊዜ መዝገባችን ለሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን። የተረጋጋ የፀጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበርበት ሁኔታ እንመልሰዋለን ያሉት የኮማንደር አንድነት ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሀን መገናኛዋ ተጠቃሚዎች የፀጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንብ በሆነች ላይ በማትኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንገስን በመጥቀስ ጊዜያዊ አስተዳደርን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃትን መስፋፋትና ክብደት አመልክተዋል። ዓለም ፍስሐ ለአሜሪካ ድምፅ ከመቀለ። አለምን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የኢትዮጵያ ሴቶችና የፖለቲካ ተሳትፏቸውን ይቃኛል። ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይከራከራሉ። ኢትዮጵያውያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር በሀገሪቱ የታሪክ ሂደቶች ውስጥ ከፖለቲካው ትግል ተሳትፎ፣ አመራር ሰጭነት ሚና እንደነበራቸው ያወሳሉ። ለራሳቸው መብቶች መከበርም ሆነ ለማህበረሰብ ለውጥ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየም የሚከራከሩ አሉ። ከዚህ ጋር በተያያዘ አስማሙ ዋየ ነው ቀጣዩን ዘገባ አሰናድተዋል። ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጪነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ። ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ሪዮት ምን ማለት ነው ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል። ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል። የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚገቡት። ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱቶ እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በሕይወት እስከ መክፈል እስከ መታሰር ጠፍተውም እስካሁን ያልተገኙ ብዙ አሉ። በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቀኙታል። አሁን ታሪኩ እንደሚነገረው ከሆነ የሳባም ድርሻ ጥበብ ፍለጋ የነበረው ሁኔታ የኢትዮጵያ አውድ መረዳት እንችላለን። ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞከሩበት ሁኔታ እናያለን። በመካከለኛውን ዘመን እነ እሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀረብ ባለውም እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶች ውጭ ማሰብ ይቸግራል። በዋጋውን ጥበብነት በዘመናዊ ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷናት እና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም። ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከአስራ ዘጠነኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ። ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ ነገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት። በኋላ ማለት ነው፣ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከዘጠነኛው ክፍለ ዘመን በኋላ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፕለር የምንለው አብዛኛውን ሴቶች በሆነ መንገድ እንደዚ ጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል ወጥተው ይህንን አይነት ስራ መስራት አለባቸው፣ የሚል የድንጋጌ መንገዶች እየተሄደ ሄደ። ከአስራዘጠነኛው ክፍለ ዘመን ወዲያ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ፣ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን፣ እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃና ሰላም ጋዜጣ ላይ ብናይ ብዙ ወንዶች ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደ ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነን፣ አሁን ያለነው ተምረን በትምህርት ቤት ውስጥ የምናሉት ሴቶች። ስለዚህ እንደዚህ አይነት ሕዝብ የሚመስልም ጥያቄ ለማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው። የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው። ታሪካችን በስርዓቱ መመዝገብ አለመቻላችን ፈተናችን ነው። ለዛሬም ችግራችን ይሄው ነው ያደረሰንና በስርዓቱ መመዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መልክ ቢሆን ባለፉት ሀምሳ ስልሳ ወደ ሰባ ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙ እንግዲህ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብም እና አልተመዘገበም ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉም። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉም። ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በአስራ ዘጠኝ ዘጠና ሰባት ባያበሽራ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር፣ እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ የነበረ ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ፣ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው። እኔ በግሌም ያለኝ በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል ከሴቶቹ። ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ፣ ነገር ግን የበለጠ መስራት ያስፈልጋል ይላሉ። ቤተክርስቲያን፣ መስሪያ ቤት አላቸው። በዛም አካባቢ ጥናትና መብብም ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቶች አሉ እና ይህንን አበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም፣ በጽሁፍም ታትሞ ለህዝቡ የሚደርስበት የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉም። አንድ ሁለት አርቲክሎች አውጥተናል። ከዛ ጥናት ላይ አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሂደን ነበር። የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሁፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቅብብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። ሶስት አመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ፣ የተማሪ ንቅናቄ ውስጥ ያለፉ ሴቶች እና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያን መልክ ሞር እየሞላ ይሄዳል ብዬ ነው ማሰበው። ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓያን አቆጣጠር መጋቢት ስምንት የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነፃነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ አስማማውን አመሰግናለሁ። ወደ ፓሪስ ኦሎምፒክ ስንመለስ የመብት ተከራካሪዎች ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እያፈናቀለ ነው ያሉትን የፈረንሳይ መንግሥት እርምጃ ነቅፈዋል። የዚህን ጉዳይ ዝርዝር አሉላ ከበደ ያስደምጠናል። ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀውን እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኔ የመጣ ስደተኛ ነው። ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም። ወደ ሆነ ቦታ ወስደው ያሰፍሩናል። ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት ዕድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ እየተፈጸመ በመሆኑ ይህን ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም። ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማኅበራዊ መሠረት ማጽራት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽራት ፍላጎት ነው። የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ሥራዎቻቸውን እንዲያጡና ለማኅበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለሥልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው። እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው። ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪስ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት መገባደጃ የሆነላችሁ መልካም ምሽት።